በአማራ ክልል በመተማ ሁለት የወልቃይት ተወላጆች በጎንደር ከተማ ደግሞ አንድ የማክሰኝት ከተማ ተወላጅ በድምሩ ሦስት ወጣቶች ታኅሣሥ ዘጠኝ ቀን በጸጥታ ኃይሎች መገደላቸውንና በትናንትና ሁለት የቀብር ሥነ ሥርዓታቸው መፈጸሙን ቤተሰብና ነዋሪዎች ለአሜሪካ ድምፅ ገልጸዋል። በክልሉ ሰዎች ይገደላሉ፣ ይታሰራሉ፣ አንዳንዶቹ የደረሱበት አይታወቅም። የክልሉ መንግሥት ለዜጎቹ ምንም የሚያደርገው ጥበቃ የለም ይላሉ ነዋሪዎቹ። የክልሉ የመንግሥት ኮሚኒኬሽንስ ጉዳዮች ጽፈት ቤት ዋና ዳይሬክተር አቶ ንጉሡ ጥላሁን በበኩላቸው መንግሥት ለዜጎቹ ጥበቃ እንደሚያደርግ ገልጸው ተገደሉ ስለተባሉት ወጣቶች ለጊዜው ከአካባቢው ርቄ ስለምገኝ መረጃ የለኝም ብለዋል። ጽዮን ግርማ ዘገባ አላት የምኖርበት ቦታ አይገለጽ፣ ስሜም አይጠቀስ፣ ትክክለኛ ድምፄም ለአየር አይብቃ ያሉ በአማራ ክልል ውስጥ የሚገኙ አንድ ነዋሪና ከሟቾች ውስጥ የቤተሰብ አባል እንደሆኑ የተናገሩ ግለሰብ ናቸው መረጃውን ያደረሱን። አሁን ባለው ሁኔታ ስጋት ውስጥ ነን። በተለይ ሕገ መንግሥቱን ከለላ ይሰጠናል ብለው የጠየቁ የወልቃይት ኮሚቴ አባላት ደጋፊዎች፣ እንዲሁም መንግሥትን ተቃውመው አደባባይ የወጡ ሰዎች ይታሰራሉ፣ ይገደላሉ፣ ይሰደዳሉ እየደረሱበት አይታወቅም ብለዋል ታህሳስ ዘጠኝ ቀን ለወልቃይት ኮሚቴ አባላት ድጋፍ ይሰጣሉ የተባሉ ሁለት ወጣቶች ከሰዓት በኋላ በጠራራ ፀሐይ ተገለዋል ይላሉ ይህንኑ በተመለከተም የተናገሩትን ድምጻቸው እንዲቀየር በጠየቁት መሰረት ድምጻቸውን ቀይረነዋል ትናንት ወዲያ በዘጠኝ ማለት ነው ዶሎሎ ስሙ በመተማ ወረዳ እርሻ ቦታ ዶሎሎ የሚባል ከአቶ ይልማ ፈረደ የእርሻ ቦታ ካምብ ማለት ነው ተቀምጠው እዛ እያወሩ እያሉ መከላከያዎች ሂደው ከበዋል። ሙላው ከበደ እና ዘውዱ ገብረ እግዚር የተባሉትን ለሁለቱ ገደላቸው። በአሁኑ ይታየው የተባለው የባጃጅ ሹፌር በጥይት ገደሉት። መያዝ ይችሉ ነበር፣ ግን ዝም ብለው ነው የገደሉት። ከደጃፉ ላይ የማትሸኝት ሰው ነው። ማትሸኝት ገጠር ሂዶ ትናንትና ተቀበረ። በመተማ ከተማ ተገደሉ ከተባሉት መካከል አንዱ ዘውዱ ገብረ እግዚአብሔር ይባላል። የዘውዱ ቤተሰቦች ትላንት በወልቃይት ወንድማችንንም አብሮ አደጉን ጓደኛውን ሙላው ከበደንም ቀብረን ቁጭ ብለናል አሉኝ። ዘውዱ ዕድሜው ሰላሳ ሁለት ነው። ሙለውም እኩያው ነው። ሁለቱም ተሯሩጠው ነጋዴዎች ነበሩ። ዘውዱ ደግሞ በመተማ ድንበር ከሱዳን ዜጎች ላይ መሬት እየተከራየ ያርስ ነበር። አሁን ሁኔታዎች ለወልቃይት ተወላጆች የከፉ ስለሆኑ አቶ ይልማ ፈረደ የተባሉ ኢንቨስተር የእርሻ ቦታ ሄደው እየሰሩ ነበር። እዛ ቦታ ላይ እሁድ ከሰዓት ዘውዱ ቁጭ ብሎ እየተጫወተ፣ ሙለው ደግሞ ተኝቶ ነበር

ያው ዞሮ ዞሮ በስንት ግድ ትራንስፖርት ነው ምናምን ነው ቀብራቸው የነበረ። ከዛ ላይ ራሱ በጣም ፍተሻው ራሱ ወደ አደር የምትባለው ከተማ ግን ገባትንን አጥቢ ሀይሎች ነበሩ። ቀውጤ የሆነ ፍተሻ ነበር። ብዙ ወታደር ነው። መኪናቱ ሁለት አስክሬን አቁመው ነዋሪዎቹና ቤተሰቦች እንደሚሉት የሟቾችን አስክሬን ተቀብሎ ከመቅበር ውጭ ምን እንደሚደረግ ግራ እንደገባቸው ገልጸው ሌላው ቀርቶ አስክሬኑን ጨምሮ ለቀብር የመጣው እያንዳንዱ ሰው ጥብቅ ፍተሻ ተደርጎበት እንደነበር ተናግረዋል። በተጨማሪም ሁለት ወጣቶች የነበሩበት የእርሻው ቦታ ባለቤት ኢንቨስተሩ አቶ ይልማን ፈረደን ጨምሮ አብረዋቸው አምስት ሰዎች ታስረዋል ብለዋል። የአማራ ክልል የኮሚኒኬሽን ጉዳዩ ጽህፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁን ስለ ጉዳዩ ጠይቄያቸው ነበር። የክልሉ መንግስት ለዜጎች ጥበቃ በማድረግ ፋንታ ዜጎች እንዲገደሉ እያደረገ ነው የሚለውን የነዋሪዎቹንና የሟቾች ቤተሰቦችን ቅሬታ ጨምሮ ጥያቄ አንስቼላቸው ነበር። የክልሉ መንግስት ለዜጎቹ ሙሉ ጥበቃ ያደርጋል። ክልሉ መንግስት ብቻ ሳይሆን የሀገሪቱም መንግስት ማናቸውም ለዜጎች ጥበቃ ያደርጋል። ለዜጎችን ጥበቃ ለማድረግ እና በሀገሪቱ ህግና ስርዓት ለማስከበር የአስቸኳይ ጊዜ አዋጅ ታውጆ ሰላማዊ ሁኔታ በመረጋገጥ ላይ ነው ያለው። ነገር ግን አሁን በተባሉት ቦታዎች በተከሰቱ የተባሉትን ችግሮች እና ለእናንተ የደረሳችሁ መረጃዎች አሁን ለጊዜውም ከአካባቢው ረቅ ባለ ሁኔታ ስለሆነ ያለሁት እናንተ በደረሳችሁ መረጃ ላይ መረጃ የለኝም። ነገር ግን በአጠቃላይ ሁኔታ ተወስዶ የክልሉንም የማንኛውንም አካባቢ ሰላም የማስጠበቅ እና የህብረተሰቡን ደህንነት የመጠበቅ ስራ የክልሉ መንግስት ከፌዴራል መንግስት ጋራ መተባበር እየሰራ ነው ያለው። ግን እያንዳንዱ ላይ የተከሰተ ጉዳይ እና የተፈጠረ ሁኔታ ምን ይመስላል የት ቦታ ማን የሚለው ነገር መረጃ ስለሌለኝ በሌለ መረጃ ላይ ሳሳተ መረጃ መስጠት አስፈላጊ ስላልሆነ በዚህ ላይ ምንም ማለት አልችልም። ድምጻቸውና ማንነታቸው እንዲቀየር የጠየቁት ግለሰብ ግን በዚህ በአቶ ንጉሱ ምላሽ አይስማሙም። በአማራ ክልል ሁኔታዎች እለት ከእለት እየባሱ መጥተዋል ይላሉ። እነሱ ሰው እየገደሉ ነው። በቃ በየበጓረው ሰው እየመጡ ነው ያለ ዝም ብሎ ለሚ የተጠና አስተናባሪ ነው ምናምን የተባለ ሰው ካለ ጠላት ካለ ብህም ማለት ነው። ያ ጠላትህ ከጠቆነ መግደል ነው ያለው አጠቃላይ አሁን ያለው ማንም መንግስት ሰርቶት ማያቅ ያልሰራው ስራ ነው የሚሰራ ያለው። መጀመሪያ ሲቋቋም በህገ መንግስት ተቋቋመ። ህገ መንግስቱ ማፈረሱት ራሳቸው ናዱት። ከዛ በኋላ ህዝቡ አርፎ ተቀመጠ፣ አርፎ ተቀመጠ ህዝብ ደግሞ ይህን ጥያቄ እንደታነሳህ እያሉ እያለበት ቦታ እየመጡ እና አሁን ማይነጋ ጨለማ ነው ያለው። በጣም ከባድ ከባድ ከባድ ፈተና ከባድ ስቃይ ነው ያለው። እኔ አሁን ባለው ሁኔታ ባለፈጠር ይሻለኝ ነበር። ጌታ እንዲያውም እዚህ ልታሳይ ነው የፈጠርከኝ ነው ነው ያለው ያለው፣ ከባድ ነው። እዚህ ሁኔች መጠች ብታዩ በቀን ቢያንስ ቢያንስ በዚህ በአማራው ክልል በቀን ከአንድ ሺህ ሰው በላይ ታስሮ ይውላል። ስለዚህ ከዛ የሚሞት ሰው አለ በየ ቦታው የሚመታ የሚገደር ሰው አለ። ስለዚህ አሁን የክልሉ መንግስት ጥያቄዎችን እንፈታለን ብሎ ቃል ገብሮ ነበር። የአማራው ክልል ህዝብ ጥያቄ ምንድ ነው? የማንነት ጥያቄና የደንብ ጥያቄ ነው። ይሄ ደግሞ የክልሉን ጥያቄ ነው ብሎ አንስቶ ሲያበቃ አሁን ከትግራይ መንግስት ጋር ሆኖ የአማራው ክልል መንግስት አሁን የአማራ ህዝብ እየጨፈጨፈ ያለ ከባድ ነው። በጣም በየት ሀገር ታይቶ ላይታወቅ። አቶ ንጉሱ ይህንኑ የተመለከተ ጥያቄ መልስ አንስቼላቸው ነበር። በአጠቃላይ ክልላቸው ህብረተሰቡ የሚያነሳቸውን ችግሮች ለመፍታት ከፍተኛ ጥረት እያደረገ መሆኑንና ልማቱን አቀላጥፎ መቀጠሉን ገልጸው በአስቸኳይ ጊዜ አዋጁ መሰረት ጸጥታ የማስከበርና ተያያዥ ጉዳዮችን በተመለከተ ደግሞ ኮማንድ ፖስቱ የሀገሪቱን ሰላም በማስጠበቅ ላይ እየሰራ ነው ብለዋል።